ስፖርት ። የኢትዮጵያ ፕሪምየር ሊግ የእግር ኳስ ጨዋታ ቀደም ሲል ባለድል መሆኑን ባረጋገጠው ቅዱስ ጊዮርጊስ ቡድን የዋንጫ ስነስርዓት ቅዳሜ እለት ተጠናቋል። በቅዳሜው ጨዋታ ፕሪምየር ሊጉን በሁለተኛነት ያጠናቀቀው ደደቢት በደረጃ ሰንጠረዡ ወራጅ ቀጠና ውስጥ ይገኝ ከነበረው ወላይታ ድቻ ጋር ያደረገው ግጥሚያ ብዙዎችን አነጋግሯል። በእግር ኳሱ ዙሪያ ትኩረት የሚያሻቸው አሻጥሮች ትኩረት ሊሰጣቸው እንደሚገባም የጠቆሙ አሉ። የእግር ኳስ ስፖርት ተንታኝ አነጋግረናል። ብሪታንያዊው የዓለማችን ቁጥር አንድ የመኪና አሽከርካሪ ከጀርመናዊው ተፎካካሪ ጋር እሰጥ አገባ ገጥሟል። እርስ በእርስም በመኪናዎቻቸው ተጎሻሽሟል። የሩሲያ እግር ኳስ ተጫዋቾች ኃይል ሰጪ ንጥረ ነገር በመጠቀም ክስ ሊመሰረትባቸው ነው። እዚያው ሩሲያ ውስጥ የኮንፌዴሬሽን እግር ኳስ ዋንጫ እየተካሄደ ነው። አብራችሁን ቆዩም ቅዳሜ ለት በተጠናቀቀው የኢትዮጵያ ፕሪሚየር ሊግ ጨዋታዎች የዋንጫው ባለቤት ቅዱስ ጊዮርጊስ መሆኑ ከሳምንታት በፊት የታወቀ ቢሆንም ወራጅ ቀጠና ውስጥ የሚገኙ ቡድኖች ላለመውረድ ያደረጉት ትንቅንቅ የብዙዎችን ቀልብ ስቦ ነበር። ያም ብቻ አይደለም። በተለይ ወላይታ ድቻና ደደቢት ያደረጉት ጨዋታ የኢትዮጵያ እግር ኳስን በቅርበት በሚከታተሉ ሰዎች በልዩ ዓይን የታየው። ኦምና ታድለ የኢትዮ ሶከር ዳትኔት የስፖርት ድረገጽ ምራይ አርታይ ነው። እሱም በጨዋታው አጠራጣሪ ነገሮች መከሰታቸውን ታዝቧል። ላለመውደድ የሚደረጉት ሰግዶዎች ብቻ ነበሩ ቅዳሜ ዕለት ሲጠበቁ የነበሩት እንጂ አብዛኛው የኢትዮጵያ ፕሪሚየር ሊግ ወሳኝ የሚባሉ ፍልሚያዎች ከዛ በፊት በነበሩ ሳምንታት የተጠናቀቁ ናቸው። በብዛት ብዙዎች የጠበቁት ሻምፒዮንነቱን ቅዱስ ጊዮርጊስ ለአራተኛ ተካታይ ጊዜ እንዲሁም ከአስራ ዘጠኝ ዘጠና በኋላ ፕሪሚየር ሊጉ በአዲስ መዋቅር ከተዋቀረ በኋላ ለአስራ አራተኛ ጊዜ ያነሳበት ሆኖ አልፏል። በፕሪሚየር ሊግ ዋንጫ ፉክክር ውስጥም እስከ አምስት የሚደርሱ ክለቦች መሳተፍ ችለው ነበር። በተለይ በ ከአምስተኛው አዳማ ከተማ፣ የኢትዮጵያ ቡና እንዲሁም ደደቢት እና ሲናማ ቡናን ጨምሮ ማለት ነው። ነገር ግን ጠንካራ ፉክክር ይታያል ተብሎ ቢገመትም የነጥብ መቀራረቦች ቢኖሩም በቻምፒዮኑና በተከታዮቹ መካከል የኢትዮጵያ ፕሪሚየር ሊግ ላይ የታየው ነገር ግን ወጥ የሆነ አቋም ማሳየት የተሳናቸው ክለቦች መኖራቸው ነው። ወጥ አቋም አላማሳየታቸው ደግሞ በነጥብ ተጠጋግተው ክለቦቹ እንዲጨርሱ አድርጓል። በዋንጫ ፉክክሩም ክለቦች በተለይ የታቸው የነበሩት ክለቦች የተሻለ ድል ነበራቸው። ቅዱስ ጊዮርጊስ በዘንድሮ ዓመት በካፍ ቻምፒየንስ ሊግ መሳተፉን ጨምሮ ቢያንስ የነበረውን ታይም ዲቫይድ ማድረግ ነበረበት በኮንቲኔንታል ፉትቦል ላይ እና እንዲሁም በሀገር ውስጥ ሊግ ውድድር ውስጥ ማድረግ ነበረበት። ይህም ደግሞ ለሌሎች ክለቦች አድቫንቴጅ ሲሰጥ ነበር። ነገር ግን ይህንን አድቫንቴጅ ክለቦች ሌሎቹ ክለቦች መጠቀም አልቻሉም። ቅዱስ ጊዮርጊስም ከነድክመቶቹ ጠንካራ የሚባል ቡድን ስብስብ ባይኖረውም፣ ነገር ግን በያዘው ልምድ ፕሪሚየር ሊጉን ማሸነፍ ይችላል። ያው በቃ ንግድ ባንክ ከአስራ ስምንት ዓመት የውድድር ዘመን በኋላ ነው ወደ ከፍተኛ ልዩ ሊወርድ የቻለው። ሶተኝጠኖልት ላይ ነው ወደ ፕሪሚየር ሊጉ ማደግ ችሎ የነበረው። ክለቡ ሌላ ለየት ያለ ነገር የተከሰተው የኮከብ ግባግቢ ለረዥም ጊዜ በዮርዳኖስ ተይዞ የነበረውም ተሰብሯል። አይደል ያው ልክ ነው በዮርዳኖስ ባይ በ1993 የኢትዮጵያ ፕሪሚየር ሊግ ሀያ አራት ግቦችን አስቆጥሮ ነበር የውድድር ዘመኑ የጨረሰው። አሁን ጌታነህ ከበደ ሀያ አምስት ግቦችን አስቆጥሮ ሪካርዱን ሰብሯል። እዚህ ጨዋታ ላይ ጌታነህ ክብረሰን ከመስበሩ ባሻገርም ከደደቢት ጋር የነበረውን ጨዋታ በተመለከተ አንዳንድ ተንታኞች የተለያዩ ሀሳቦችን እያቀረቡ ነው። እንዴት ደደቢት በወላይታ ዲቻ አራት ለሁለት ሊሸነፍ ይችላል የሚል ነገር እና ትክክል ያልሆኑ ነገሮች ተከስተዋል። ሆን ተብሎ የተደረገ ነገር አለ የሚል ነገር አለ። በእርግጥ ያንን በተጨባጭ ይሄ ነው ብሎ ማረጋገጥ ባይቻልም ማለት ነው። ግን አጠቃላይ ደደቢት ከዚህ በፊት ያደርጋቸው ጨዋታዎች፣ እንዲሁም ወላይታ ድቻ በሜዳው እና ከሜዳ ውጭ በሚያደርጋቸው ጨዋታዎች ውጤቱ ምን ይመስል ነበር? ምናልባት ያንን መመልከት ከቻለን ደደቢት በዘንድሮ የውድድር ዓመት በተለይ ከሜዳ ውጭ በሚያደርጋቸው ጨዋታዎች በእርግጥ ነጥቦችን ሰብስቦ ለመውሰድ እንዲሁም ግቦችን አስቆጥሮ ለመውጣት ሲቸገር ተስተውሏል። በተለይ በመጀመሪያው ፕሪሚየር ሊግ ውድድር አጋማሽ ላይ ይህ ነገሮች ይህ ችግር በስፋት ታይቶበታል። ወላይታ ድቻም እንዲሁ በምናውቀው በጠንካራ መከላከል የሚጫወት ቡድን ነው። የተከላከያ አደረጃጀቱ በጣም ጠንካራ ከሆኑ ክለቦች መካከል አንዱ ነው። ነገር ግን በሜዳው በሚያደርጋቸው ጨዋታዎች በዘንድሮ መስረታ ላይ ትንሽ ተዳክሞ የታየና በሜዳውም ሲጫወት ብዙም ግቦችን የማያስቆጥር ብዙም ግቦች የማይቆጥሩበት ክለብ ሆኖ ነው ያለፈው። ምናልባት ደደቢትን አራት ለሁለት ያሸነፈበት ጨዋታ ወላይታ ድቻ በፕሪሚየር ሊጉ እንዲቆይ አስችሎታል። ጌታ ነህም ኮከብ ግባግቢ እንዲሆን ለማድረግ ረድቷል የሚሉ ሰዎች አሉ። ይሄ ከምን ይታያል? ፕሪሚየር ሊጉ አንደኛ እንደዚህ አይነት የመላቀቅ ሁኔታዎች ሲነገሩበት ለመጀመሪያ ጊዜ አለም፣ ባለፉትም አመታት ይህ ነገር ሰምተናል። የመላቀቅ የማች ፊክሲንግ አይነት ነገሮች በፕሪሚየር ሊጉ ተደጋግሞ እንደሚሰሙ እኛም የሰማንበት ሁኔታ ያው፣ የደደቢ ጨዋታ ላይ ወላይታ ብቻ ለመትረፍ ሶስት ነጥቦች ይፈልጋል። በተለይ ሞር ለማረጋገጥ በበርግን ሌሎች ክለቦችም በወራጅ ቀጠና ውስጥ ሲገኙ ስለነበሩ ግዴታ ድሉን በራሱ ለመወሰን ሶስት ነጥብ በጣም አስፈላጊ ነበር። ደደቢት ደግሞ ያው የፕሪሚየር ሊግ ደረጃውን ቢያሻሽል እንኳ ምንም ለውጥ የሚያሳይበት ሁኔታ አልነበረም። ፕሪሚየር ሊጉ ላይ ሁለተኛም ወይም ሶስተኛ መውጣት የገንዘብ ሽልማት በስተቀር ወይ በአፍሪካ ውድድር መሳተፍ አችልም። ስለዚህ ደደቢት ለጨዋታው ሞር አስፈላጊ ነበረው ወላይታ ድቻ ነበር። ወላይታ ድቻ ደግሞ በጨዋታው አራት ግቦችን ያስቆጠረው ያው ቅድም እንደጠቀስኩልን ብዙም ግቦችን በማያስቆጥር ቡድን አራት ግቦች ነው ደደቢት እየተቆጠረበት። እንዲሁም በአንጻሩ ደግሞ ወላይታ ድቻ ሁለት ግቦችን አስተናግደዋል። ሁለቱም ግቦች ደግሞ ያስቆጠረው ጌታነው ከበደ ነበር። ጌታነው ከበደ ሪካርዱን ለመስበር ግዴታ ሁለት ግቦች እያስፈልጉት ነበር። ይህን ነገር ደግሞ ብዙ የእግር ኳስ ሰዎች፣ በተለይ የኢትዮጵያ እግር ኳስ የሚከታተሉ ሰዎች ሳዩት፣ ያው ሁለቱ ክለቦች ቀድመው ተነጋግረው ያደረጉት ነገር ነው የሚል ነገር እንዲነሳ ያደረገ ይመስለኛል። ሰዎችም ከዚህ ተነስተ ይመስለኛል እዛ ድምዳሜ ላይ እንዲደርሱ ያደረጋል። ምናልባት የኢትዮጵያ እግር ኳስ ፌዴሬሽን ይህንን በተመለከተ ምን ማድረግ ይጠበቅበታል ትላለህ? ያው ፌዴሬሽኑ ከዚህ በፊትም እንደዚህ አይነት ነገሩ ሲከሰቱ ለመጀመሪያ ጊዜ አይሆንም። ምክንያቱም ይሰማል፣ በወሬ ደረጃ ይሰማል። አሁን እንደ ሚዲያም እንደ እንደ ሰውም ችግር የሆነው ተጨባጭ የሆነ ማረጋገጫ አለመኖሩ ነው። ስለዚህ ፌዴሬሽኑ ከሌሎች የፍትህ አካላት እንዲሁም ከፖሊስ ጋር በትብብር በመስራት ቢያንስ መረጃዎችን አሰባስቦ እውነትም ጥፋተኛ የሆኑ ግለሰቦችን፣ አካላት ካሉ የሚቀጣበትም ስርዓት ቢዘረጋ ጥሩ ይመስለኛል። የሶከር ኢትዮጵያ ዳት ኔት መራሄ አርታይ ኦምና ታደለ ለሰጠህን ማብራሪያ ከልብ አመሰግናለሁ። በዶችቬሌ ስም እግዜር ይስጥልኝ። እኔም አመሰግናለሁ። የኢትዮጵያ እግር ኳስ ፌዴሬሽን በእግር ኳስ ቡድኖች መካከል ይከናወናሉ የሚባሉትን አጓጉል መጠቃቀሞች እግር ኳሱን የሚያቀጭጩ በመሆናቸው በጉዳዩ ላይ ትኩረት ሰጥቶ ክትትል ሊያደርግበት ይገባል እንላለን። ሩሲያ ውስጥ የሚከናወነው የኮንፌዴሬሽን እግር ኳስ ጨዋታ ቀጥሎ ትናንት ጀርመን ካሜሩንን ሶስት ለአንድ በማሸነፏ በግማሽ ፍጻሜው የፊታችን አሙስ ሜክሲኮን ትገጥማለች። አንድ ቀን ቀደም ብሎ ረቡ ደግሞ ፖርቹጋልና ቺሊ ተቀጣጥሯል። የኮንፌዴሬሽን እግር ኳስ የሚከናወንባት ሩሲያ የመድኃኒቶችና ንጥረ ነገሮች ህገወጥ ዝውውር በሚወገዝበት አመታዊ ቀን ዋዜማ እግር ኳስ ተጫዋቾቿን ጨምሮ ሰላሳ አትሌቶች ላይ ምርመራ እንደሚደረግ ተገልጧል። የሩሲያ ብሔራዊ የእግር ኳስ ቡድን ተጫዋቾች እንደ ግሪጎሪዮስ አቆጣጠር በ2014 የዓለም ዋንጫ ወቅት የኃይል ሰጪ ንጥረ ነገር ተጠቅመው እንደሆን ለማወቅ ዓለም አቀፉ የእግር ኳስ ማኅበራት ፌዴሬሽን በእንግሊዝኛ ምጻሩ ፊፋ ምርመራ በማከናወን ላይ ይገኛል። የመኪና እሽቅድምድም። በአዘርባጃኑ የፎርሙላ አንድ የመኪና እሽቅድምድም ብሪታንያዊው ሌዊስ ሀሚልተን የጀርመናዊው ተፎካካሪው ሰባስቲያን ፌትል አነዳድን አስቀያሚ ሲል ገልጦታል። በውድድር ወቅት እየመራ የነበረው ሌዊስ ሀሚልተን ሆን ብሎ እንዳልቀድመው ፍጥነቱን አቀዝቅዟል በሚል ንዴት ነበር ሰባስቲያን ፌትል ሎዊስ ሃሚልተንን ከኋላው እንዲሁም ወደፊት ሄዶ ከጎን የገጨው። በሬዲዮ ንግግሩ ወቅትም ንዴት የተቀላቀለበት ቃላትን ሲጠቀም ተሰምቷል። ይህ ድርጊቱ በሌሎች ተወዳዳሪዎች ዘንድ ሲተች፣ በፎርሙላ አንድ አወዳዳሪዎች ደግሞ ለ10 ሰከንድ ቅጣት ዳርጎታል። የሎዊስ ሃሚልተን አነዳድ በአወዳዳሪዎቹ ሲተነተን ምንም ችግር የሌለበት እንደነበር ተገልጧል። የቅዳሜ ሳምንት በሚጀምረው የአውስትራሊያው ውድድር ላይም ሰባስቲያን ፌትል ጥፋት ፈጽሞ ሰከንዶች የሚቀነሱበት ከሆነ ከአውስትራሊያው ውድድር ቀጥሎ በሚኖረው የብሪታንያ የመኪናች ቅድምድም ላይ እንዳይሳተፍ ሊታገድ ይችላል ተብሏል። የትናንቶች ቅድምድም አሸናፊ ዳንኤል ሪካርዶ ሰባስቲያን ፌትል መረጋጋት እንደሚኖርበት ተናግሯል። በትናንቶች ቅድምድም በአጠቃላይ ነጥብ የሚመሩት ሎዊስ ሃሚልተን እና ሰባስቲያን ፌትል ድል ሳይቀናቸው ቀርቷል። በውድድሩ ሰባስቲያን ፌትል አራተኛ፣ እንዲሁም ሎዊስ ሃሚልተን አምስተኛ ሁለተኛው ነው አጠናቅቋል። ዳንኤል ሪካርዶ አንደኛ ቦታስ ሁለተኛ ሲወጣ በሦስተኛነት የጨረሰው ስትሮን ነው። እስካሁን በተደረጉ ፉክክሮች በአጠቃላይ ነጥብ ሰባስቲያን ፌትል 153 ነጥብ በመሰብሰብ ቀዳሚ ሲሆን የመርሴዲስ አሽከርካሪው ሌዊስ ሃሚልተን በ139 ነጥብ ሁለተኛ ነው። ዳንኤል ሪካርዶ ትናንት ለድል ያበቃውን ጨምሮ 92 ነጥብ በመሰብሰብ በሦስተኛነት ይከተላል። አትሌቲክስ። ፈረንሳይ ሊል ከተማ ውስጥ በተከናወነው የ5000 ሜትር የሩጫ ፉክክር የአውሮፓ ቡድን ውስጥ የታቀፈው የኤርትራው ስደተኛ አማናል ጴጥሮስ ሶስተኛ መውጣት ችሏል። የ22 ዓመት ወጣት ኤርትራዊ ስደተኛ ውድድሩን ያጠናቀቀውም 13 ደቂቃ ከ59 ነጥብ 83 ሰከንድ በመሮጥ ነበር። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማችሁ አይለየን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።